In this regard, I will pursue a plan for two-way exchanges of ten thousand news as a way to expand ለአፍሪቃ ወጣቶች የሥራ ዕድል ለማስፋፋት የሁለትዮሽ ልውውጥ የሆነና አስር ሺህ የሚያሳትፍ ዕቅድ ተግባራዊ አደርጋለሁ። በሚቀጥሉት አምስት ዓመታት ስድስት ሺህ ችሎታ ያላቸው አፍሪቃውያን ኮሪያ ውስጥ አሊያም አፍሪቃ ውስጥ ሥልጠና ይከታተላሉ። ኢትዮጵያን በመጎብኘት ላይ የሚገኙት የደቡብ ኮሪያ ፕሬዚደንት ፓርክ ኩንዬ ናቸው ድምጻቸው የተሰማው ለአፍሪካውያን ወጣቶች የስራ እድል ለመፍጠር የሚያስችል የስልጠና ፕሮግራም ማዘጋጀታቸውን ከገለጹበት የተወሰደ ነው ዝርዝሩ በምሽቱ አብይ ርዕስ ይቀርባል ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ 19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው ዛሬ አርብ ግንቦት 19 2008 ዓመተ ምህረት ነው። የምናስተናግዳችሁ ቆንጂት ታይና፣ ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮች ተሰናድተዋል። አብረንና መች ዘንድ የአክብሮት ግብዣችን ነው። አሁን ያለም ዜና እናሰማለን። ኢትዮጵያና ደቡብ ሱዳን ከጋምቤላ የተጠለፉትን ልጆች ለማስለቀቅ የሚያደርጉትን ጥረት በእጥፍ እንዲጨምሩ ሁለት የተባበሩት መንግስታት ድርጅት የሰብአዊ ጉዳይ ባለሙያዎች ጠይቀዋል። አጥፊዎቹ ለፍርድ መቅረብ እንዳለባቸውም አሳስበዋል። ዛሬ ሰባት ህጻናት መመለሳቸውንና ወደ ሀገራቸው የገቡት ቁጥር 63 መድረሱን ደግሞ የጋምቤላ ክልል ፕሬዝደንት ጋትሉአክ ቱት አስታውቀዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ጥሪውን ያቀረቡት የተባበሩት መንግስታት ድርጅት የህጻናት ንግድ ጉዳይ ተመራማሪ ማኡድ ዲቦር ቡኪቺዮና ያለ ፍርድ የሚፈጸም ግድያን የሚከታተሉት ክሪስቶፍ ሄይንስ ናቸው። ሁለቱ ባለሙያዎች እንዳሉት ኢትዮጵያና ደቡብ ሱዳን ህጻናቱን በድርድር ማስመለስ መጀመራቸው የሚበረታታ ነው። ይህ እንቅስቃሴ ግን ባልተለቀቁት ህጻናት ደህንነት ላይ ስጋት ማሳደር የለበትም ብለዋል። ድንበር አቋርጠው ወደ ጋምቤላ ክልል የገቡ የሙርሌ ጎሳ ታጣቂዎች 208 ሰዎችን መግደላቸውና 125 ህጻናትን ጠልፈው መውሰዳቸው ይታወሳል። እንደዚህ አይነት ጥቃቶች ሲፈጸሙ አጥፊዎችን ለፍርድ የሚያቀርብ የምርመራ ስራ መካሄድ እንዳለበት ባለሙያዎቹ አሳስበዋል። ተጠያቂነት በሌለበት ሁኔታ እንደዚህ አይነት ጥቃቶች ሊቆሙ አይችሉም ነው ያሉት። የጋምቤላ ክልል ፕሬዝዳንት ጋትሉዋክ ቱት ሰሞኑን ለቪኦኤ ሲናገሩ የሰው ህይወት ያጠፉትና ህጻናትን የወሰዱት ታጣቂዎች ለፍርድ እንደሚቀርቡ አረጋግጠዋል። ልጆቹ ቢገኙ እንኳን የሰው ህይወት ያጠፉ ታጣቂዎች ለህግ የማቅረብ ስራ ይሰራል። እሱ የራሱ ሂደት ይኖራል። ምክንያቱም የአለም አቀፍ ህጎች አሉ። በተለይ የቦርደር ህጎች አሉ

ወጣቶች ናቸው። ስለዚህ የራሳቸው ኢኮኖሚ በመጥፎ ሁኔታ ለመበልጠቅ ነው እነኚ ልጆች እያደርጉ ያለው እና የሞርሌ ህዝቡን የሚጠየቅበት አካሄድ የለም። ስለዚህ የሁለቱ ሀገሮች መንግስታት ይፈለጉና እርምጃ ይውሰዱ የሚል ነገር ነው ያነሱ የነበረው ማለት ነው። ይሄ ጥሩ ነገር ነው። በሙሩ ሌጎሳ ታጣቂዎች አጣቂዎች ከተወሰዱት ኢትዮጵያውያን ህጻናት መካከል ሰባቱ ዛሬ ጋምቤላ መግባታቸውንም አቶ ጋትሉዋክ በስልክ ነግረውኛል። የዛሬውን ጨምሮም እስካሁን የተመለሱት ቁጥር ስልሳ ሶስት መድረሱን አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን በስደተኝነት እውቅና እንዲሰጠን አራት ዓመት ሙሉ ብንማጸንም አልተቀበለንም በማለት ያማረሩ ጅቡቲ የሚገኙ ሁለት መቶ የሚሆኑ ኤርትራውያን ስደተኞች ዛሬ የረሃብ አድማ መምታታቸው ተገለጠ። አዲ አሊ የሚባል የመጠለያ ጣቢያ ያሉት ስደተኞች ተጠሪ ሄኖክ የማነ የጅቡቲ ባለሥልጣናት ስቃያችንን ለዓለም እንድናስ እንዳናሰማ እያደረገን ነው ሲል ለትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ከጃፓን ጠቅላይ ሚኒስትር ሺንዞ አቤ ጋር ሆነው የሂሮሺማ መታሰቢያ የሰላም መናፈሻ ታሪካዊ ጉብኝት አካሂደዋል። ሂሮሺማ እንደ አውሮፓውያን አቆጣጠር በ1945 ዓመተ ምህረት ሁለተኛው የአለም ጦርነት በተካሄደበት ወቅት ነሐሴ ስድስት ቀን በአሜሪካ የአቶሚክ ቦምብ የወደመች ከተማ ነች የአሜሪካ ተዋጊ አውሮፕላኖች ሂሮሺማ ከተማ ላይ የጣሉት አቶሚክ ቦምብ ጥቅም ላይ ሲውል ከአለም የመጀመሪያው ሲሆን በ በአስር ሺዎች የሚቆጠሩ ሰዎችን ፈጅቷል ትውልዶችም በአቶሚክ ቦምቡ መርዛማ ጨረር ተጎጂ ሆነዋል የአሜሪካ ድምፅ ሬዲዮ ዘጋቢ ሲንዲ ሴን ከስፍራው የላከችውን ዘገባ አዳነች ፍስሀየ ታቀርባለች። ፕሬዚደንት ኦባማ ወደ ከተማይቱ መታሰቢያ መናፈሻ ባመሩበት ወቅት በብዙ ሺዎች የሚቆጠሩ ጃፓናውያን በደስታ ተቀብለዋቸዋል። የመናፈሻው ቦታ በኦቶሚክ ቦምቡ ለወደመቹ ከተማና ላለቁ ዜጎች መታሰቢያ የተሰራ ነው። ፕሬዚደንት ኦባማ የመታሰቢያውን ቦታ ለመጎብኘት የመጀመሪያው በስልጣን ላይ ያለ አሜሪካዊ ፕሬዚደንት ሆነዋል። ለምን ይህን ውሳኔ እንዳደረጉ አብራርተዋል። እዚህ ቦታ ላይ የመጣ ነው። ለዚህ ነው፣ በከተማይቱ መሃል ቆመን የአቶሚክ ቦምቡ ከተማዋ ላይ ሲያርፍ ምን ይመስል እንደነበር በሐሳባችን ለመገመት ራሳችንን እናስገድዳለን። ሕፃናቱ ያኔ ባዩት መቅሰፍት ግራ ሲጋቡ በሐሳባችን እንዲሰማን ራሳችንን እናስገድዳለን። ድምፁ የማይሰማ የሐዘን ለቅሶን እናዳምጣለን። በዘግናኙ ጦርነት ያለቁትን ንጹሐን ሰዎች ሁሉ እናስባለን። ከዚያ በፊት በተካሄዱትና ለወደፊት በሚደረጉት ጦርነቶች የሚያልቁትንም እንደዚሁ። ሁለተኛው የዓለም ጦርነት ካበቃ በኋላ ሂሮሺማ ወድማ በፍርስራሽ ተሞልታ ነበር የቀረችው። በአሁኑ ወቅት ሂሮሺማ ሕይወት የተሞላባት ሞቅ ያለች የወደብ ከተማ ሆናለች። ይሁንና የደረሰባት ዘግናኝ ትውስታ መዝለቁ አልቀረም። ፕሬዚደንት ኦባማ ከኦቶሚክ ቦምቡ ድብደባ ፍጅት የተረፉ ሁለት ሰዎችንና ቤተሰቦቻቸውን አነጋግረዋል። ያለፈውን መርሳት ባይቻልም ትውስታዎቹ የተሻለ መጻኢ ዕድል ለማምጣት ሊረዱ ይችላሉ፣ ረድተዋልም ብለዋል። ፕሬዚደንት ኦባማ በኦቶሚክ ቦምቡ ፍንዳታ የተፈጁትን በአስር ሺዎች የሚቆጠሩ ሰዎችንና በአጠቃላይ በሁለተኛው የዓለም ጦርነት ያለቁትን በሚሊዮኖች የሚቆጠሩ ሰዎችን ለማሰብ ፕሬዝደንት ባራክ ኦባማ እና የጃፓኑ ጠቅላይ ሚኒስትር ሽንዞ አቤ የአበባ ጉንጉን አኑረዋል። የፕሬዝደንት ኦባማ የእስያ ሀገሮች ጉብኝት በሂሮሽማ ከተማ አብቅቷል። ቬትናምንም መጎብኘታቸው ይታወሳል። ጃፓን የሄዱት በሰባቱ በኢኮኖሚ የበለጸጉ ሀገሮች ጉባኤ ላይ ለመገኘት ነበር። ቀድሞ ጠላት ከነበሩት ሀገሮች ጋር እርቅ ለማውረድም ተጠቅመውበታል። የተባበሩት መንግስታት ድርጅት ዓለም አቀፍ የፍትህ ችሎት የሶማሊያና ኬንያን የጠረፍ ግዛት ይገባኛል ሙግት በዚህ ዓመት ውስጥ እንደሚያዳምጥ አስታውቋል። ኬንያ የህንድ ውቅያኖስ የጠረፍ ግዛቴን ገምሳ ወስዳብኛለች ስትል ሶማሊያ ለፍርድ ቤቱ አቤቱ ታቅርባለች። አካባቢው በነዳጅና ጋዝ ክምችት የከበረ እንደሆነ ይነገራል። ሁለቱ ሀገሮች የሚጨቃጨቁበት ግዛት ከ1000 ኪሎ ሜትር በላይ ስፋት እንዳለውም ይታወቃል። ኬንያ ከግዛቴ የደረቅ መሬት ድንበሬ ቀጥ ብሎ እስከ ውቅያኖሱ በሚዘልቀው የድንበር መስመር መሰረት ትርፉ ቦታ ይገባኛል ባይነች፣ ሶማሊያ በበኩሏ የለም የድንበሩ መስመር መሄድ ያለበት በደቡብ ምስራቅ አቅጣጫ በመሆኑ መሬቱ ወደ እኛ ግዛት ይካተታል ስትል ትሟገታለች። ሶማሊያ ለዓለም አቀፉ ፍርድ ቤት በዲፕሎማሲያዊ መንገድ ለመደራደር የተደረጉ ጥረቶች እንዳልተሳኩ ገልጻ አቤቱታ ያቀረበችው ከሁለት ዓመት በፊት ሲሆን ፍርድ ቤቱ እንደ አውሮፓውያን ዘመን አቆጣጠር መስከረም 19 ጀምሮ ጉዳዩን ሊሰማ ቀጠሮ ሰጥቷል። የዩጋንዳ ፍርድ ቤት እንደ አውሮፓውያን አቆጣጠር በ2010 ዓ ም ሰባ ስድስት ሰዎች በተገደሉበት የቦምብ ፍንዳታ በተከሰሱ አምስት ሰዎች ላይ የዕድሜ ልክ እስራት ፈርደዋል። ዛሬ ዳኛ አልፎንሶ ኦዊኒ ትናንትና በሽብርተኝነትና በሌላም ወንጀል በጥፋተኝነት በበየኑባቸው ሰዎች ላይ የእስራት ፍርዱን የሰጡ ሲሆን ሌሎች ሁለት ተከሳሾች ደግሞ የሀምሳ አመት እስራት ተፈርዶባቸዋል ካምፓላ በሚገኝ ምግብ ቤትና የአንድ የስፖርት ሜዳ ላይ የአለም ዋንጫ ፍጻሜ ግጥሚያ በቴሌቪዥን በመመልከት ላይ የነበሩ የስፖርት አፍቃሪዎችን ኢላማ ላደረጉት ጥቃቶች የሶማሊያ ጽንፈኛ እስላማዊ ቡድን አልሸባብ ኃላፊነት እንደወሰደ ይታወሳል አድማጮች ዜናዎቹን አድመጥን። ወደ ኋላ ከሚቀርቡ ዝግጅቶች ህዝቡ ደጋፊና ተቃዋሚ በሚል ተለያይቶ ደጋፊው ተቃዋሚውን፣ ተቃዋሚው ደጋፊውን ሲያሳድደው፣ ሲያጥላላው ሲያብላላው እንዲህ የሆነ በህዝባችን መሀል ከፍተኛ መራራቅ ተፈጥሯል። መፈራራት ተፈጥሯል። አለመተማመን ተፈጥሯል። የጥያቄው መልስ እንግዳ ወይዘሮ ሰዋሱ ስለሺህ ጆሐንሰን ናቸው። በሕዝብ መካከል ውይይት አስፈላጊ መሆኑን ከገለጹበት የተወሰደ ነው። በሁለተኛው አጋማሽ ጠብቋቸው። የኢትዮጵያ መንግስት ራሱ ስለ መንግስት መጥፎ የተናገሩ ወይም ኢህአዲግን የተቃወሙ ብቻ በሚለው ሰዎችን ማሰር ቢጀምር ምናልባት እስር ቤቶቹ በቂ ላይሆኑ ይችላሉ። ምክንያቱም ሁላችንም እንደምናውቀው ሀገር ቤትም ውስጥ ሁነው በሚናገሯቸው ነገሮች ብንመለከት ኢቨን ሪፖርተር ጋዜጣ እንኳን እዛው ሀገር ቤት ሁነው ብዙ ነገር መንግስትን በሚነቅፍ ደረጃ ይጽፋል። አንደኛ ህጉ ሰፋ ተደርጎ ማንንም እንዲያስጠይቅ ተደርጎ የተቀመጠ፣ ሁለተኛ ደግሞ ስርአቱም ማንንም ከተጠያቂነት ውጭ እንዳይሆን የፈለጉት ሰው ማለት ነው መጠየቅ እንዲችሉ ተደርጎ በአሰራር ደረጃ ፍትህ እንዳይኖር ተደርጎ ነው ያለው እና የህግ ችግር የለብንም፣ ፍትህ ግን በአገሩ የለም። የቀደሙት ጸጋ ያረፈ ከዚህ ከዩናይትድ ስቴትስ ፊላዴልፊያ ከተማ እርሳቸውን ተከትሎ የተደመጡት ደግሞ አቶ እስራኤል ፈይሳ ከካልገሪ ካናዳ ናቸው። በኢትዮጵያ የፍትህ ሥርዓትና ህጎች ከቅርብ ጊዜው ድንገቶች አንጻር በሚሉ ጭብጦች ዙሪያ ይወያያሉ። በሁለተኛው አጋማሽ ታገኟቸዋላችሁ። አሁን የዕለቱ አብይ ርዕስ በሚቀጥሉት አምስት ዓመታት የሚተገበርና ለአፍሪቃውያን ወጣቶች የሥራ ዕድል ለመፍጠር የሚያስችል የሥልጠና ፕሮግራም ማዘጋጀታቸውን የደቡብ ኮሪያዋ ፕሬዚደንት ፓርክ ኩኜ አስታወቁ። ዛሬ በአዲስ አበባዊ አፍሪቃ ህብረት ለአህጉሪቱ መሪዎች ንግግር ያደረጉት ፕሬዝደንቷ ለኮሪያ ነጻነትና ዲሞክራሲ ደማቸውን ያፈሰሱ ኢትዮጵያውያንን አመስግነዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ኦንል ዴሃንሚንጉክ ዴተንግሮንን ቸምሮ ሽቦቅ አፍሪካ ኮሪያ ከአፍሪካውያን በራፍ ከደጃቸው ከመጣች ዓመታት ተቆጥረዋል። እድሜ ለሳምሰንግ ሞባይል ይህች አገር ለሚሊዮኖች እጅ ለጆሯቸውም ቅርብ ነች። የፕሬዝዳንቷን ንግግር ለማዳመጥ በአዳራሹ የተገኙ በርካታ ወጣቶችም የኮሪያ ምርት የሆነውን ይህንኑ ስልክ ይዘው ታይተዋል። እናም ኮሪያ ይህንን በመሰሉ የቴክኖሎጂ ውጤቶቿ በኢኮኖሚያዊ እድገቷም በስኬት እየተጓዘች ነው። በአፍሪካ ህብረት ንግግር ያደረጉት ፕሬዚዳንት ፓኩንዬ በአስተርጓሚ በሚደመጠው መልእክታቸው እንዳሉት ግን ከግማሽ ምዕት ዓመት በፊት ሁኔታው የተለየ ነበር። እንደ በርካታ የአፍሪቃ አገሮች ከአንድ ምዕተ ዓመት በፊት ኮሪያ ቅኝ አገዛዝ ያስከተለውን ስቃይ መጋፈጥ ነበረባት። ከስልሳ አምስት ዓመታት በፊትም ኮሪያ አገሪቱን ማጥ ውስጥ የከተተ የእርስ በርስ ጦርነት አይታለች። ከግማሽ ምዕተ ዓመት በፊት ደግሞ ኮሪያ በረሃብና በተስፋ መቁረጥ ተዘፍቃ አሳልፋለች። ይህም ሆኖ የኮሪያ ሕዝብ ህልምና ተስፋው ከእጁ እንዲወጣ አልፈቀደም። በተባበረ አቋም የሃን ወንዝን ተአምር ሰራ። ኮሪያ ይህን ማሳካት የቻለችው አፍሪካን ጨምሮ ከዓለም አቀፉ ኅብረተሰብ በተደረገላት ትብብርና እገዛ እንደነበር ፕሬዝዳንቷ አስታውሰዋል። በተለይ ለዲሞክራሲያችን ደማቸውን አፈሰሱ ያሏቸውን ኢትዮጵያውያን የኮሪያ ዘማቾች በምሳሌነት ጠቅሰዋል። እነዚሁ የኮሪያ ዘማቾችና ቤተሰቦቻቸው ጭምር በተገኙበት አዳራሽ የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ በኮሪያ ጦርነት ጊዜ ወታደሮቿን ልካለች። እነኚህ ወታደሮቿም ለኮሪያ ነፃነትና ዲሞክራሲ ደማቸውን አፍስሰዋል። ፕሬዝዳንቷ ጠቆም እንዳደረጉት አሁን ጊዜው ብድር የሚመለስበት ውለታ የሚከፈልበት ነው። አገራቸው ወደ እድገት ስትጓዝ እንዳገኘችው ሁሉ በተራዋ ለአፍሪካ የበኩሏን እንደምታደርግ ለጋራ ጥቅምም እንደምትሰራ ነው ያስረዱት። ኢትዮጵያዊው ባለቅኔ ጸጋዬ ገብረ መድኅን ሲጽፍ አፍሪቃን የህይወት ዛፍ እናድርጋት ብሏል አፍሪቃን የሕይወት ዛፍ ለማድረግ እንደሚፈልግ እኩል ተጠቃሚ አጋርና እንደ ታማኝ ወዳጅ ኮሪያ በመንገዳችሁ ሁሉ አብራ ትጓዛለች። እጅ ለእጅ ተያይዘን ወደፊት እንገስግስ። አፍሪካ የ2063 እቅዷን ለማሳካት በያዘችው ጥረት ኮሪያ ልታደርግ ያሰበችውን ድጋፍ ፕሬዝዳንቷ የገለጹት በምሳሌ ጭምር ነው። ወጣቶችን ተጠቃሚ የሚያደርገውና አዲስ ሲሉ የገለጹት እቅድ ደግሞ ከእነዚህ ድጋፎች መካከል ይጠቀሳል። ለአፍሪቃ ወጣቶች የሥራ ዕድል ለማስፋፋት የሁለትዮሽ ልውውጥ የሆነና አስር ሺህ የሚያሳትፍ እቅድ ተግባራዊ አደርጋለሁ። በሚቀጥሉት አምስት ዓመታት ስድስት ሺህ ችሎታ ያላቸው አፍሪቃውያን ኮሪያ ውስጥ አሊያም አፍሪካ ውስጥ ስልጠና ይከታተላሉ። አራት ሺ ኮሪያውያን በጎ ፈቃደኞች ደግሞ ወደ አፍሪካ ይላካሉ። የቴክኖሎጂ ፈጠራ ማዕከላትን በአፍሪካ እንደሚያቋቁሙና ሌሎች እቅዶቻቸውንም አብራርተዋል። የደቡብ ኮሪያ ፕሬዝዳንት በዚሁ ንግግራቸው ከአፍሪካውያን የሚፈልጉትን ትብብርም ጠቅሰዋል። በአሁኑ ወቅት ደቡብ ኮሪያ በሰሜን ኮሪያ የኒውክሌር ፕሮግራም ሳቢያ ከፍተኛ የጸጥታ ስጋት ተደቅኖባታል። የሰሜን ኮሪያን ጠብ አጫሪነት በጥብቅ በማውገዛቸውና ሰሜን ኮሪያን ከኒውክሌር የጦር መሳሪያ የጸዳች አፍሪቃ የሚለውን ስምምነት በማጽደቁ ሂደትም አህጉሪቱ ልምድ ስላገኘች ሰሜን ኮሪያ የኒውክሌር ጦር መሳሪያ ፕሮግራሟን እንድታቆም ግፊት ታደርጉ ዘንድ ትብብራችሁን እንጠይቃለን። ፓኩንዬ ወደ አፍሪካ ህብረት አዳራሽ የመጡት ከኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ከኮሚሽኑ ሊቀመንበር ዶክተር ድላሚኒዙማ ጋር በመሆን ነው። ደቡብ ኮሪያና የአፍሪካ ህብረት መስራች ሀገራት ነጻነታቸውን ያገኙት በተመሳሳይ በ1960 ዎቹ እንደነበር ዶክተር ዲላሚኒ ዙማ አስታውሰዋል። ከዚያ በኋላ ያለው ጣፋንታችን ግን አንድ አይነት አልሆነም ብለዋል። ይህም ሆኖ አፍሪካ ከደቡብ ኮሪያ የስኬት ታሪክ እንደምትማር ነው የተናገሩት። በትናንትና እለት ከኢትዮጵያ መሪዎች ጋር የተወያዩት የደቡብ ኮሪያ ፕሬዝዳንት ለድርቅ የሚሆን የአንድ ሚሊዮን ዶላር ድጋፍ ማድረጋቸውም ተገልጿል አስራ አራት የሚሆኑ ልዩ ልዩ ስምምነቶችን መፈራረማቸውንም የጠቅላይ ሚኒስትር ኃይለማርያም ደሳሌ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ለሀገር ውስጥ የመገናኛ ብዙሀን አብራርተዋል። ያልተነካ አካባቢ የለም። ኢንቨስትመንት፣ የታክስ የሁለቱም ሀገሮች ኢንቨስትመንትን ለማፋጠን እንዲቻል በተለይ ደግሞ ብዙ ኢንቨስተሮች ኢትዮጵያ ውስጥ እንዲመጡ ከኮሪያ ለማድረግ ኢንቨስት የታክስ የሚመለከት ስምምነቶች ተፈራርመናል። ከዛ በላይ በሳይንስ በቴክኖሎጂ ሽግግሮች ላይ ተስማምተናል። በፖለቲካ ምክክሮች በሁለታችንም ሀገሮች መካከል የፖለቲካ ምክክር ለማድረግ እንድንችል ስምምነቶችን ተፈራርመ። የደቡብ ኮሪያ ፕሬዝዳንት የኢትዮጵያ ጉብኝታቸውን በዛሬው ዕለት አጠናቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለመጽሔት ክፍለ ጊዜ ወዳሰናዳናቸው ዘገባዎች እናልፋለን። የበረታ የምግብ እጥረትን ማየትና መለየት ቀላል ነው፣ ሲደርስም ጊዜ አይወስድም። የደረሰውን ቀውስ ለማስተካከል ግን እጅግ ከባድ ፈተና ነው። የበረታ የምግብ እጥረት ሊደርስ የሚችለው ጤናማ የሆነ አመጋገብ ባለመኖሩ ብቻ አለመሆኑን አንድ ሰሞኑን የወጣ የጥናት ሪፖርት ጠቁሟል። ጄሲካ በርማን ያጠናቀረችው ዘገባ ነው። ሶሎሞን አባታ ያቀርበዋል። በመላው ዓለም ከሚደርሰው የሕፃናት ሞት ወደ 45 ከመቶ ለሚሆነው ሰበቦቹ የበረታ የምግብ እጥረትና ለበሽታ አምጭ ተውሳኮች መጋለጥ መሆናቸውን የዓለም የጤና ድርጅት አስታውቋል። ባለፉት ጥቂት ዓመታት ውስጥ ግን አንዳንድ ተመራማሪዎች እየያዟቸው የወጡ ሐሳቦች ተጨማሪ ምክንያቶችን ያስቀምጣሉ። ከነዚያ ግኝቶች አንዱ የአንዳንድ ሰው የሰውነት የተፈጥሮ ደህንነት ወይም ቅስም መጠበቂያ ስርዓት ራሱን ቢሆን ለአካል ወይም በሕይወት ለመኖርም እጅግ አስፈላጊ ናቸው የሚባሉትን የነጠሩ ምግቦች እንደ ጎጂ ባዕድ አካል እየቆጠረ የምግብ ዝውውር ሥርዓቱ እንዲገፋቸው ወይም እንዳይወስዳቸው ያደርጋል የሚል ነው። የለንደኑ ኩዊን ሜሪ ዩኒቨርሲቲ ተመራማሪዎች ሕፃናትን የሚገድሏቸው የነጠረ ምግብ እጥረትና ለበሽታ መጋለጥ መሆናቸውን በማስረጃ የሚያሳይ ጽሑፍ ትሬንድስ ኢን ኢሚኖሎጂ መጽሔት ላይ አውጥተዋል። ሕፃናት በደም ሊወርሷቸው የሚችሏቸው የተፈጥሮ ቅስም መጠበቂያ ስርዓት አሰራር መዛባትና ተግባራቸውን መዘንጋት ወይም መስራት የሚገባቸውን ትተው የማይገባቸው ስራ ውስጥ መግባት ሕፃናቱን ለበሽታ እንዲጋለጡ ወደሚያደርግ ሁኔታ ይወስዷቸዋል ወይም ለተውሳኮች ጥቃት ያመቻችቸዋል። በኩዊን ሜሪ ዩኒቨርሲቲ የተፈጥሮ ቅስም ተመራማሪና ባለሙያዋ ክሌር በርክ ለአንዳንድ ሰዎች የተራዘመ የጤና ጉዳት መዘዝ የሚያስከትለውን የምግብ እጥረት ለማስወገድ ደህንነቱ የተጠበቀ ምግብ ብቻውን በቂ አለመሆኑን ያስረዳሉ። አንዳንድ የመሻሻል አዝማሚያዎች አሉ። ይሁን እንጂ ለምግብ ወይንም ለንጥረ ምግብ እጥረት የተጋለጡ ህጻናት ብዙ ጊዜ የሚያጋጥማቸውን መቀጨጭን የመሳሰለ ጉዳትን ሙሉ በሙሉ መቀልበስ ግን አልተቻለም። ማደግ የሚገባቸውን ያህል አያድጉም። በምግብ እጥረት መሰቃየት ሕፃናት በቂ ምግብ ቢያገኙ እንኳ ሊያጋጥም የሚችል ችግር እንደሆነ ተመራማሪዎቹ ይናገራሉ። ሰውነታቸው ከሚመገቡት ምግብ ውስጥ የሚያስፈልገውን ንጥረ ምግብ ሁሉ አይወስድማ። ስለዚህም ይቀነጭራሉ። ብዙዎቹ የነጭ የደም ሴሎቻቸው ቁጥር የተመናመነ ነው። የሌሎቹ ደግሞ የአደጋ መከላከያ ቅስማቸው ተሐዋሲያንን በቀላሉ ማሳለፍ የሚችል ለፈስፋሳ ቢጤ ነው ይህ በሽታ ተዋጊ ሴሎችን በሚፈበርኩት ኬላዎች ላይ ችግር አለ ወይም ብልሽት አለ ማለት ነው። በዚህ የተፈጥሮ ደህንነት መጠበቂያ ቅስምና በምግብ እጥረት መካከል ያለውን ግንኙነት የሚፈትሽ አዲስ ዘዴ ተገኝቷል። በርክ እንደሚሉት በምግብ እጥረት ምክንያት የተጎሳቆሉ ሕፃናትን ጤና ጸረ ተሐዋስያን መድኃኒት በመስጠት ብቻ ማሻሻልና ማጠናከር ሊቻል ነው። ይህ የተፈጥሮ ቅስም ስርዓት ግዙፉን የመማቀቅና የሞት መጠን በማውረድ ከላይ የተጠቀሰውን የበዛ ሞት መቶኛ ሚዛን መቀነስ ከተቻለ እጅግ የሚያስፈነድቅ እድል ተፈጠረ ማለት ነው። አዳዲሶቹ ግኝቶች ለበሽታ መጋለጥን በመዋጋት ብቻ ሳይሆን በምግብ የሰውነት ውስጥ ዝውውር መቃጠልና መዋሃድ እንዲሁም በነርቭ ስርዓቶች የተሳካ መስተጋብርና ክንዋኔ ውስጥ ጤናማ ግንኙነት እንዲኖር ያስችላሉ። በሰውነት የተፈጥሮ ቅስም ምንነትና አሰራር ግንዛቤ ላይም አዲስ እውቀትና አቅጣጫን ይሰጣሉ። ኬንያ ውስጥ ኮሌራና ቺኩንጉንያ የአካባቢውን የጤና ባለሙያዎች እያሳሰቡ እንደሆነ ተገልጿል። ቺኩንጉንያ በትንኝ አማካኝነት የሚተላለፍ ቫይረስ አመጣሽ ትኩሳት ወይም ንዳድ ሲሆን በተለይም ሰሜን ምስራቅ ኬንያ ውስጥ ከባድ ጉዳት እያደረሰ ነው ተብሏል። ከናይሮቢ ጂል ክሬግ ዘግባለች። አዲሱ አበበ ያቀርበዋል። ዶክተርስ ዊዛውት ቦርደርስ ድንበር የለሽ ሐኪሞች ይፋ እንዳደረገው በኬንያዋ ማንዴራ ወረዳ ካለፈው 17 ወራት ጀምሮ በዘለቀው የኮሌራ ወረርሽኝ 12 ሰዎች ሞተዋል። በዚሁ ወቅት ማንዴራ ከተማ ውስጥ በአጠቃላይ ወደ 800 ያህል ሰዎች በበሽታው እንደተያዙም ታውቋል። ሊስቤዝ አይብረሽት በኬንያ የድንበር የለሽ ሐኪሞች ዲሬክተር ናቸው። የድንበር የለሽ ሐኪሞች ቡድን እንደገለጠው ምስራቅ ኬንያ ውስጥ በኮሌራ ወረርሽኝ ላይ ከሌሎች ጋር በትብብር ሲሰራ በስድስት ወራት ውስጥ ይሄ ስድስተኛ መሆኑ ነው። በዚህም ምክንያት የማንዴራው ሐኪም ቤት ከአቅሙ በላይ ሕመምተኞችን እያስተናገደ መሆኑ ተገልጧል። ብዙዎቹ የክሊኒኩ ሰራተኞች በዚህ በትንኛ አማካኝነት በሚመጣውና እስከ ሞት ሊያደርስ በሚችለው ቺኩንጉንያ በተሰኘው ንዳድ እየተያዙ እንደሆነም ተነግሯል። የሐኪሞቹ ቡድን እንደገለጠው ከሆነም ወደ 80 ከመቶ የሆስፒታሉ ሰራተኞች በበሽታው ተይዘዋል። በኬንያ የጤና ጥበቃ ሚኒስቴር ዘገባ መሠረት 260 የሚሆኑ በቺኩንጉንያ መያዛቸው ይጠረጠራል። ከነዚህ መካከል ድንበር የለሽ ሐኪሞች ሰባቱ በበሽታው እንደተያዙ አረጋግጧል። በኬንያ የቡርኑ ዲሬክተር አይብሬሽት እንዳሳሰቡት መንግሥት በአካባቢውና በአገር አቀፍ ደረጃ ሊዘምትበት ይገባል። የማንዴራ ወረዳ የጤና ጥበቃ ሚኒስትር አህመድ መሐመድ ማንዴራ ውስጥ ኢትዮጵያውያንና ሶማሌዎች መኖራቸውን ግምት ውስጥ በማስገባት መንግሥት የተሻለውን ሁሉ እያደረገ መሆኑን ይናገራሉ። ዳን በኛ በኩል ብዙ አድርገናል። እንዳለመታደል ሆኖ ግን በተለይ በሶማሌዎቹ በኩል ይህንን አይነቱን የጤና ችግር ለመቋቋም የሚያስችል ዘዴ ወይም አሰራር ስለሌለ መያዣ መጨበጫ የሌለው ጦርነት ውስጥ ተጠምደናል። የጤና ጥበቃ ሚኒስቴር እንዳስታወቀው ወረርሽኙ ከጀመረበት ከሁለት ዓመት በፊት ሚያዝያ ጀምሮ በአጠቃላይ ኬንያ ውስጥ ከ15 ሺህ በላይ ሰዎች በሕመሙ ተይዘዋል። ንዳድ አስመጪ በሆነው ቺኩንጉኒያ የሚሞተው ሰው ቁጥር አነስተኛ ቢሆንም ትኩሳትና የአጥንት መጋጠሚያዎች አካባቢ ከሚደርሰው ህመም ለመዳን ግን ወደ አንድ ወር ያህል ያስፈልጋል። ቀጣዩ ዘገባ ወደ ማሊ የሚወስደን ይሆናል። ማሊ ውስጥ የሚገኙ የሱፊ እስልምና መሪዎች አክራሪነትን በመዋጋት ላይ መሆናቸው ተገልጿል። መሪዎቹ ለዚህ ዓላማ በጋራ በፈጠሩት ሕብረት የተሰባሰቡ ሲሆኑ በውጭ ኃይሎች የሚረዱ ያሏቸው አክራሪ መምህራንና ተቋማት የማሊን ወጣት ሙስሊሞች እያግባቡና አቅጣጫ እያሳቱ መሆናቸውንም ይናገራሉ። ከባማኮ የደረሰንን የካትሪና ሆዬን ዘገባ አዲሱ አበበ ነው። ይህንንም ይዞ የሚቀርበው ሸሪፍ ኦስማኒ ማዳኒ፣ ማዕከላዊ ማሊ ውስጥ በሚገኘው የሴጉ ዋናው መስጊድ የጸሎቱን ሥነ ሥርዓት እየመሩ ናቸው። ሃይደር ብዙውን ጊዜ አርባርብ በተለያዩ ከተሞች የሚገኙ አዳዲስ መስጊዶችን እየተዘዋወሩ ይመለከታሉ። ሌሎችም የሱፊ መሪዎች እንዲሁ ያደርጋሉ። በጋራ የፈጠሩትንም ስብስብ የሙስሊም መንፈሳዊ መሪዎች ህብረት ብለውታል። ሃይደር እንደሚሉት በውጭ ኃይሎች የሚታገዙ የሃይማኖት ድርጅቶች በአብዛኛው የሚደገፉት ከባሕረ ሰላጤው ሀገሮች በሚላክ ገንዘብ ነው። በድርጅቶቹ ውስጥ ያሉት አክራሪ መምህራን አዲስ ሪዮታ ዓለም ወደ ማሊ እንዳስገቡም ገልጠዋል። እነዚህ መምህራን ባማኮ ውስጥ ወጣቱን በተሳሳተ መንገድ እየመሩ መሆናቸውን ሃይደር ሲያስረዱ፣ የማያምን ሰው በመግደል ገነት ውስጥ ጥቅም እንደሚገኝ ያስተምራሉ ብለዋል። አንድ ሰው ለገደለ አንድ ቪላ፣ ሁለት ሰዎችን ለገደለ ሁለት ቪላ ይጠብቀዋል የሚል ትምህርት እንደሚሰጡ ሃይደር አመልክተዋል። እኛ ግን መግደል እስልምና አለመሆኑን እንናገራለንም ብለዋል። አሚናታ ዲያቢ ደቡባዊ ማሊ ውስጥ ከሚገኘው ሳን መንደር የሃይደርን ትምህርት ለማድመጥ ሄዳለች። እውነተኛ እስላም በሌላው ሰው ላይ ክርስቲያን ይሁን ሙስሊም፣ ጉዳት አይፈጽምም። ይህንን ነው ሃይደር ያስተማሩን ነው ያለችው አሚናታ ዲያቢ። የሙስሊም መንፈሳዊ መሪዎች ሕብረት የተሰኘው ስብስብ አባላት ማሊ ውስጥ የሚገኙ አንዳንድ በውጭ ኃይሎች የሚረዱ ድርጅቶች ወጣቱን አክራሪ የሚያደርግ የውሃቢ እምነት እያስታጠቁት ነው ይላሉ። ከእነዚህ የውጭ እርዳታ ሰጪዎች መካከል አንዱ አልፋሩቅ ይባላል። ባለፈው ዓመት በዊኪሊክስ ይፋ የሆነው የሳዑዲ ዲፕሎማቲክ መልእክት አልፋሩቅ ገንዘቡን የሚያገኘው ከሳዑዲ አረቢያ መሆኑን ጽፏል። አልፋሩቅ እርዳታውን ከቱርክ ከኩዌትና ከእንግሊዝ ለጋሾችም እንደሚያገኝ ጠቅሷል። መንግሥታዊ ያልሆነው ድርጅት ማሊ ውስጥ መስጊዶች፣ ትምህርት ቤቶችና የጤና ተቋማት ይገነባል። አልፋሩቅ ባማኮ ውስጥ የሚገኘውን የሳህል ዩኒቨርሲቲንም ረድቷል። በዚህ ዩኒቨርስቲ ተማሪዎች የእስልምና ጥናቶች አረብኛና የኮምፒውተር ስልጠና ይሰጣቸዋል። ብዙዎቹም አረብኛ ተናጋሪ ወደ ሆኑ አገሮች በተለይም ወደ ሳውዲ አረቢያ ነው የሚላኩት። ካዲጃቱ ሲሴ የመጨረሻው የሦስተኛ ዓመት ተማሪ ነች። እርሷና ሌሎች ራሶቻቸውን ወይንም ጭንቅላቶቻቸውን የሸፈኑ የተከናነቡ ሴት ተማሪዎች ከወንዶቹ ተለይተው በክፍሉ በስተመጨረሻ ተቀምጠዋል። ወንድ ጓደኛዬ ሪያድ ውስጥ በሚገኘው ዩኒቨርሲቲ ሻሪያ እያጠና ነው። ሥራ ካገኘሁና ቤተሰቤም ከፈቀደ እርሱ ጋር ለመቀላቀል ወደዚያው ሄዳለሁ ነው ያለችው። ሳሲ በማኮ አካባቢ የሚገኙ ኢማሞች ለቪኦኤ በሰጡት ቃል የአረብኛ ትምህርቶች ቁራንን የማንበብና የመተርጎም ሥልጠናዎች በብዛት እንደሚያስፈልጉ ይናገራሉ። የሙስሊም መንፈሳዊ መሪዎች ኅብረት እንደሚስማማበት በእነዚህ ትምህርት ቤቶች ስለሚሰጡት ሥልጠናዎች መንግሥት በቅርብ መከታተል ይኖርበታል። ማሊ ደግሞ ሃይማኖታዊ የመንግሥት ሥርዓት ስለሌላት መንግሥቱ ሃይማኖታዊ ሥርዓት ሊደለድል አይችልም። እንዴንያብልማ አሎ ሜ ለፖፕላሲዮን ቤዝን ሆፒታል የሃይማኖት ጉዳዮች ሚኒስትር ቲየርኖ አማዱ ዲያሎ ማሊ ይላሉ፣ ድሃ አገር ነች። እነዚህ ቡድኖች ደግሞ ትምህርት ቤቶችና መስጊዶች እየገነቡ ናቸው። ለሕዝቡም መንግሥታቸው ያልሰጣቸውን አገልግሎት እየሰጡ ናቸው። ድሃ ገበሬ ልጁን ለትምህርት ወደ ባሕረ ሰላጤው አገሮች እንዲልክ ረድተዋል ብለዋል። ዲያሎ ለቪኦኤ በሰጡት ቃል ግን ጥንቃቄ ማድረግ አስፈላጊ መሆኑን ያሰምሩበታል። አንዳንድ የሃይማኖት መሪዎች ደግሞ የህግ ጋጋታ መልስ አይሆንም ነው የሚሉት። የማሊ ከፍተኛው እስላማዊ ምክር ቤት ፕሬዝዳንት ሙሐመድ ዲኮ ሳውዲ አረቢያና ሞሪቴንያ ውስጥ የሰለጠኑ ታዋቂ የውሃቢ ምሁር ናቸው። አክራሪነት መስጊድ ውስጥ የምንማረው ወይም መስጊድ ውስጥ የተወለደ ሳይሆን አስተሳሰብ ነው የሚሉት ዲኮ አስተማሪዎችን ማገድ ማህበረሰቡ መስጊድ እንዳይሰራ ማወክ ወይም እንደ የጤና አገልግሎትና የትምህርት ዶግማ የመሰሉ እድሎችን መከልከል መልሶ ራስን የሚጎዳና አክራሪዎችን የሚጠቅም ነው ብለዋል አንዳንዶች ደግሞ የእስልምና ትምህርት አክራሪነትን ለመቋቋም ፍቱን መድኃኒት ነው ሲሉ ይከራከራሉ ባለፈው ዓመት የሞሮኮ መንግሥት ራባት ውስጥ በ20 ሚሊዮን ዶላር ወጪ አንድ የኢማሞች ማሰልጠኛ ትምህርት ቤት ከፍቷል። ወደ 500 የሚሆኑቱ ተማሪዎች ከማሊ ሲሆኑ አሸባሪነትንና አክራሪነትን እንደምን መቋቋም እንደሚቻል የሁለት ዓመት ሥልጠና በመውሰር ላይ መሆናቸውም ታውቋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ቆንጂታ ታየ ነን። እስከ ምሽቱ አራት ሰዓት ድረስ ከእናንተው ጋር እንቆያለን። አሁን ደግሞ ከእናንተ ከተከበራችሁ አድማጮቻችን ከደረሱን አስተያየቶች ጥቂቶቹን እናቀርባለን። ቦቻ ከማልነኝ ከፍሎሪዳ ብደውላችሁ፣ ግንቦት ሀያን አስመልክተው በጥናትን ያቀረባችሁ ዝግጅት አድምጫለሁ። አቶ ልደቱ በተናገሩት ላይ አንድ ሀሳብ ለመሰጠት ነው። አቶ ልደቱ ሀምሳ ፐርሰንቱን ትክክል ተናግረዋል። ሀምሳ ፐርሰንቱን ደግሞ ምናልባት መርምረው እንደገና እንዲነግሩ እንፈልጋለሁ። በግንቦት ሀያ ጦርነት ቁሟል አሉ። ምናልባትም ኤርትራና ኢትዮጵያ ባደረጉት ጦርነት ከሰባ ሺ እስከ መቶ ሺህ የሚገመቱ ኢትዮጵያውያን መርገፋቸውን እንዴት ይመለከቱታል? ይሄ የግንቦት ሀያ ክንዋኔ አይደለም ወይ? ሌሎችም ደግሞ በ ሰባት ሚሊዮን የሚጠጋ ሙሰኛ በየመስሪያ ቤቱ ተተክሎ ህዝቡን ምን ያህል እንደሚያጎሳኩለው የሚመለከቱት አይደለም ወይ የደርግንና የወያኔን ሁኔታ ለማመጣጠር ሞክረዋል የወያኔን ድርጊትና የደርግን ብንመለከት ብዙ ንብረቶች ብዙ ሀብቶች የተዘረፉት በግንቦት ሀያ ትውልዶች ነው ይህንን እንዴት ነው የሚመለከቱት

የኢፌዲ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ፣ ዶክተር መራራ ጉዲና እና አቶ ልደቱ አያሌው ንግግራቸው ማቅረባቸው ይታወሳል። አቶ ልደቱ አያሌው ምሳሌ የፖለቲካ ምሁር መሆናቸው ጠባብ አስተሳሰብ ካላቸው በስተቀር በአብዛኛው ይስማሙበታል። የዘጠና ሰባቱ ምርጫ ተቃዋሚዎች የአቶ ልደቱን ሀሳብ ተቀብለ ቢሆን ኖሮ አሁን ላይ የኢትዮጵያ ፖለቲካ የተለየ ገጽታ ይኖረው። ዶክተር መራራ ጉዲና የግንቦት ሀያ ውጤት ናቸው። ፖለቲካ ፓርቲ መሰርተው በመድበለ ፓርቲ ስርዓት አቀንቃይ መሆናቸው እንደ ድሮ ስርዓቶች በኦሮሞነታቸው የሚያፍሩበት ሳይሆን የሚኮሩበት መጠሪያ ስማቸውንም የማይቀይሩበት ደረጃ ላይ ነው። ሰላማዊ የተጠበቀች እና ሀብት ንብረት የሚያፈሩበት ሀገር የተፈጠረችበት ደረጃ መሆናቸውን የዘነጉት ይመስለኛል። ይህም የተገኘው ለነፃነት የተሰዉና አጥንታቸውን ከስክሰው ደማቸውን ያፈሰሱ የቁርጥ ቀን ልጆች ነው። እንኳን ለግንቦት ሀያ ሀያ አምስተኛ ዓመት የኢዮቤል በዓል አደረሳችሁ። ቤሩት በዛብህ ከአሜሪካ። ሰላም ቪዎች መልእክቴን በአየር ላይ ብታውሏት ደስ ይለኛል። በትናንትናው ዜናችሁ አቶ ኃይለማርያም ደሳለኝ ዶክተር መረራ ጉዲና እንዲሁም አቶ ልደቱ አያሌው ስለ ግንቦት ሀያ አምስተኛ ዓመት ግንቦት ሀያ ለኢትዮጵያ ያመጣውን ለውጥ ሶስቱም በራሳቸው አመለካከት አስቀምጠውታል። በተለይ ጠቅላይ ሚኒስትሩ እና አቶ ልደቱ የተናገሩት አስገርሞኛል። እውነት ያንን መልስ ከሰጡ በኋላ ተኝተው ያድራሉ? ምክንያቱም ለምሳሌ አቶ ልደቱ ትምህርት ቤት በብዛት ተከፍቷል ሲሉ የትምህርት ፖሊሱ የኢትዮጵያን ተማሪ እንዴት እንደገደለ ባለመግለጻቸው ገድሞኛል። በአጠቃላይ ግንቦት ለኢትዮጵያ ህዝብ ያመጣው በተለይ ወጣቱ በሀገሩ ላይ መኖር አቅቶት ሞት ወዳለበት ቀጠና ሲጓዝ እያየን ነው። ከመቼውም በላይ የብሔረሰቦች አለመተማመን እጅጉን በሚያስፈራ ደረጃ ላይ ነው ያለው። ህዝቡ የኑሮ ሸክም ከብዶት እጅጉን የተጎሳቆለበት ዘመን ነው። ትንሽ እንኳን የውሃ ግድብ ቢሰራ ቅድሚያ ለዜጋው ማሰብ ሲገባ፣ የዜናው እወጃ ከጎረቤት ሀገር እንሸጣለን ነው የሚባለው እና ግንቦት ያ ለኢትዮጵያ ህዝብ መከራ የተቀበለበት ነው። ያለፈውን ስርዓት ናፋቂ አይደለሁም፣ ግን ኢህአዴግ በምን መልኩ ነው ኢትዮጵያ ውስጥ ካለፉት ስርዓቶች ለመወዳደር ምንም አይነት የሞራልም የስብህናም ብቃት የለውም። ደርግ መንግስት ጨካኝ ቢሆንም ድሀን የቤት ባለቤት አድርጎታል። ሀያ አምስት ብር ብቻ ለማመልከቻ በመቀበል መሬት ለድሀ አድሏል። ዛሬ እንደምናየው የጎርፍና የዝናብ ዜና እየተነገረ የድሀ ቤት ህገ ወጥ ነው በመባል እየፈረሰ ነው። ቢያንስ ክረምት እንኳን ቢያልፍ ምን አለበት? አመሰግናለሁ። ከሚኔሶታ ይልማ አስተያየት የሰጣችሁንን አድማጮቻችንን እጅጉን እናመሰግናለን። ሌሎቻችሁም እንደዚሁ በተለመዱት አስተያየቶቻችሁን በምንቀበልባቸው መስመሮች እንድትጠቀሙ ከአክብሮት ጋር እንጋብዛለን። ዝግጅታችን ይቀጥላል። ወደ ሁለተኛው አጋማሽ ቅንብሮች እንሸጋገራለን። ቀዳሚው የጥያቄው መልስ ፕሮግራም ነው። በኢትዮጵያ ከመንግስትና ከተቃዋሚ ፓርቲዎች ይልቅ በህዝብ መካከል ውይይት፣ እርቅ ብሎም ፈውስ ያስፈልጋል ይላሉ የምሽቱ የጥያቄው መልስ እንግዳ ወይዘሮ ሰዋሰው ስለሺ ጆሃንሰን። መንግስት በሀገሪቱ ሰላምና መረጋጋት ሰፍኗል፣ እድገት ተመዝግቧል ይላል። እውን በህዝብ መካከል ውይይትና እርቅ ያስፈልጋል? እንግዳችን ወይዘሮ ሰዋሰው ስለሺ ጆሃንሰን ከፕሮግራሙ አዘጋጅና አቅራቢ ከትዝታ በላቸው ጋር ባደረጉት ቆይታ ያብራራሉ። ትዝታ ካቀረበችላቸው ጥያቄ ይጀምራል። በቅድሚያ በጣም አርግ አመሰግናለሁ። ወይዘሮ ሰዋሰው ስለሺ ጆሃንሰን ራስዎን ከ አድማጮቻችን ጋራ በማስተዋወቅ ይጀምሩልን። ወይዘሮ ሰዋሰው ስለሺ ጆሀንስ ማናቸው? ልምዳቸውስ ምንድን ነው? በህዝብ መድረክ ቀርቦ እንዲህ እንዲህ አይነቶቹን ሀሳቦች ለማንሳት የተገደዱበት ምክንያት ምንድን ነው? እሺ፣ አመሰግናለሁ የአሜሪካ ድምፅ ራዲዮ የአማርኛው ክፍል ይህንን ፕሮግራም አዘጋጅቶ ስለጋበዘኝ በቅድሚያ ላመሰግናችሁ እፈልጋለሁኝ። እንግዲህ እኔ ያው እናት ነኝ፣ የልጆች እናት ነኝ፣ ባለትዳር ነኝ። በኖርዌይ ነው የምኖረው ከሀገር ከወጣ ወደ ሀያ አራት አመት አድርጌያለሁ። ባለፉት ሀያ አራት አመታት ወይም ከዛ በፊትም በሀገር ቤትም በተለያዩ የስራ መስኮች ውስጥ ስሰራ ቆይቻለሁኝ። ከተወሰኑ አመታት ወዲህ ግን በተለይ ይህንን ትውልድን ለማቀራረብ ለማስታረቅ የሚለው ስራ ስለ ሀገራችን ጉዳይ ከማወቄ በፊት በውስጤ የነበረ ጉዳይ ስለነበረ ይህንኑ ለማዳበር የቴዎሎጂ ትምህርት ነው ያጠናሁት። ከዛ ውጪ የአስተዳደር ትምህርቶችን በመማር ሰርቲፋይድ ኮች ነኝ። ሙያዬ ይሄ ነው እና በይበልጥ የምሰራው ስራ ዘ አርኮፍ ደኒ ኮቨናንት ሂሊንግ ሚኒስትሪ የሚል በአማርኛው ሲተረጎም የአዲስ ቃል ኪዳን ታቦት የፈውስ አገልግሎት የሚል ሚኒስትሪ ከባለቤቴ ጋር ሆነን ጀምረን፣ በዚህ ስራ ላይ ነው በብዛት የምሰራው እና የተለያዩ ስብሰባዎችም ላይ የምናገራቸው ንግግሮች የዚህን አገልግሎት ራዕይ በማስታከክ ነው እና የዚህ አገልግሎት ዋና አላማ በትውልድ መሀል ፈውስ መምጣት አለበት፣ በዘሮች መሀል ፈውስ መምጣት አለበት፣ በተለያዩ የእምነት ድርጅቶች መሀል ፈውስ ማለት መቀራረብ፣ ጥላቻን፣ ምሬትን፣ በቀልን በሚመለከት ለመስራት ዓለም አቀፍ አገልግሎት ነው። እሺ፣ ወይዘሮ ሰዋ ሰው ስለ ሺ ጆሀንሰን አላማችን፣ አድማጮችም እንዲጠይቁት ነበረ ግን አንድ ሁለት ጥያቄዎች ነው በኢሜይል ያገኘ ነው። ሰሞኑን ስናሰራጭ እንደነበረው በእርሷ አመለካከት በህዝብ መካከል እርቅና ፈውስ ያስፈልጋል። ትውልድን ለማቀራረብ ሰላምና አንድነትን ለማምጣት ወደ ራስ መመልከትና የህዝብ ለህዝብ ውይይት ግድ ይለናል ነው የሚሉት እናርሶ። ይህንም በምናስተዋውቅበት ጊዜ አንድ የደረሰን ኢሜይል አለ። ብዙውን ጊዜ ፕሮግራማችንን ከሚከታተሉ አቶ ሳተናው አሊ ከሚባሉ ነው ኢሜይሉ የደረሰን። ፍሬ ነገሩ የኢሜይላቸው ችግሮቻችን ምንድን ናቸው? ችግሮቻችንን ለመፍታት ከየት እንጀምር? ለውይይት በር የሚከፍተውስ ማን ነው? እንዲራራቅ የተደረገውን ህዝብ እንዴት ማቀራረብ ይቻላል? እኛ እናውቅላችኋለን፣ አያገባችሁም፣ አያገባሽም፣ አያገባህም የሚሉ የመንግስት ባለስልጣናት፣ ተቃዋሚ ድርጅቶች አሉ ይሄን ፈተና እንዴት ማለፍ ይቻላል ነው የሚሉትና እስቲ ወደ አቀረቡት ጥያቄ እንደ መንደርደሪያ እንዲሆነን ሕዝብ ተራርቋል ብለው ለምናመኑ እርስዎ። እሺ እንግዲህ መቼም ያው በዛ ሀገር ተወልጄ እንዳደገ ሰውና ግማሽ መቶ ዓመት ዕድሜ ላይ የምገኝ ሰው ነኝ። በዛን ዘመን የምናውቀው ኢትዮጵያ ውስጥ ሕዝብ ለሕዝብ አሁን ባለው ደረጃ ላይ በደረሰ አይነት መራራቅ፣ አለመተማመን፣ መፈራራት ከመጠን በላይ ገኖ የሰፈነበት ሁኔታዎች ናቸው በሕዝባችን መሀል ያሉት። ምንድን ነው በፊት የየትኛውም ዘር የየትኛውም ጎሳ ሕዝብ ሌላውን ጎሳ ጠልቶ ሌላውን ጎሳ አግሎ የራሱን አጥር ሰርቶ ተቀምጦ ሌላውን አልፈልግህም የሚልበት ባህል አልተለማመድንም። በህዝባችን ላይ ይሄ ከመጠን በላይ ገኖ በርካታ የጎሳ የጎሳና የብሔረሰብ ድርጅቶች ተቋቁመው፣ በእርግጥ መቋቋማቸው ወይም ለብሔረሰባቸው መብት መጠየቃቸው ክፋት አልነበረውም። ክፋቱ ምንድን ነው? አንዱ ብሔረሰብ ራሱን አጉልቶ ሌላውን ብሔረሰብ ላይ ገኖ ለመታየት ወይም አንደኛው ደግሞ ከሌላው ያነሰ በደለኛነት እየተሰማው ከፍተኛ በህዝብ መሀል መራራቅ ተፈጥሯል። ሁለተኛ ያለፉት ሀያ አምስት ዓመት በተፈጠሩት ፖለቲካ ጦስ ህዝቡ ደጋፊና ተቃዋሚ በሚል ተለያይቶ ደጋፊው ተቃዋሚውን፣ ተቃዋሚው ደጋፊውን ሲያሳድደው ሲያጥላላው ሲያብላላው እንዲህ የሆነ በህዝባችን መሀል ከፍተኛ መራራቅ ተፈጥሯል። መፈራራት ተፈጥሯል። አለመተማመን ተፈጥሯል። እና ይሄንን በብዛት አሁን ከሀገር ቤትም ውጭም ያለውን ሰው በምንም ተአምር ስለ ሀገር ጉዳይ እንደው ስለ መልካም ነገር እንኳን ለማንሳት ሰው ሁሉ እየተፈራራ ነው ያለው። እና ህዝባችን በስነ ልቦና እስራት ውስጥ ነው ያለው። ይሄ ነገር ከሆነ ፈውስ ለማምጣት መቀራረብ ያስፈልገናል መነጋገር ያስፈልገናል። መጀመሪያ ኢትዮጵያ ከምትባል ምድር የወጣን ሰዎች መሆናችንን ተማምነን አንዱ ሌላውን ሳይፈራው አንዱ ሌላውን ሳያጠቃው በሰለጠነ መንገድ መነጋገር መቻል አለብን እና ይሄ ነገር አዝማሚያው እየከፋ ከሄደ በርካታ የትውልድ እርቂት ሊያስከትል ይችላል የሚለው ስጋት ነው በዚህ ነገር ላይ በጣም እንድተጋ ያደረገኝ። ትዝታንና እንግዳዋን ወይዘሮ ሰዋ ስብስለሺ ጆሐንሰንን እናመሰግናለን። ነገ ቅዳሜ ሰፋ ባለ መስኮት ውይይታቸውን ይቀጥላሉ። እንድትከታተሉ ከወዲሁ እንጋብዛለን። አሁን አፍሪካ በጋዜጦች ቅንብር ይከተላል። የፕሮግራሙ አዘጋጅና አቅራቢ አዳነች ፍሳሀየ ናት። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ከደቡብ ሱዳን ጠለፋ የተመለሰ ኢትዮጵያዊ ልጅ ምስክርነት፣ የአውሮፓ ህብረት በአፍሪቃ ምርት ላይ የሚያደርገው ተጽዕኖ፣ ኡጋንዳ ዚካ ቫይረስን ለመከላከል የምታደርገው ጥረት የሚሉት ርዕሶች ነው። በዛሬው ቅንብራችን የምንመለከተው ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ባለፈው ወር ጋምቤላ ውስጥ በተፈጸመው ወረራ ወደ ደቡብ ሱዳን ከተጠለፉት 149 ህጻናት እስካሁን ባለው ጊዜ ቢያንስ 53 እንደተመለሱ ዘግቧል። ኒያርዳን የተባሉ እናት ተጠልፎ የነበረው የ11 ዓመት ዕድሜ ልጃቸው በቅርቡ ተመልሶላቸዋል። ሌሎች ሁለት ወንዶችና አንዲት ሴት ልጆቻቸው ግን ገና አልተመለሱም። እንደገና ልጆችን የማይመስሉ አይሰማኝም ነበር በማለት ልጃቸው በመመለሱ ደስ እንዳላቸው ገልጸዋል። የኢትዮጵያ ወታደሮች ደቡብ ሱዳን ገብተው ልጆቹን ለማስለቀቅ በሚያደርጉት ጥረት እስካሁን ባለው ጊዜ የሶስት ወራት ዕድሜ ህፃን ያለባቸው ቢያንስ አምሳ ሶስት ልጆች ተመልሰዋል። የተወሰዱት ልጆች ከኒየር ማህበረሰብ ናቸው። ኒዮሮች ና ሙሌዎች የመጋጨት ታሪክ አላቸው። አብዛኛውን ጊዜ ጠባቸው ከከብት ዝርፊያ ቂም በቀል ጋር የተያዘ ነው ይላል የቢቢሲ ድረገጽ ዘገባ። ወደ ሀገሩ የተመለሰው ልጅ ብቻውን አንድ ጎጆ ውስጥ ተቆልፎበት በከባድ በታጠቁ ሰዎች ተከቦ እንደነበር በቆይታው ወቅትም ወተት ብቻ ይሰጠው እንደነበር ገልጿል። በአሁኑ ወቅት ግን ከሌሎቹ ተመላሽ ልጆች ጋር ሆኖ በክልሉ ፕሬዚደንት እንግዳ ማረፊያ ሆነው ምግብና የህክምና አገልግሎት እያገኙ ናቸው። እነዚህ ልጆች ደቡብ ሱዳን ውስጥ ይሸጡ ነበር ወይም በከብቶች ይለወጡ ነበር ሲሉ የጋምቤላ ክልል ፕሬዚዳንት ጋትሉክቱት መግለጻቸውን ዘገባው ጠቅሷል። ይሁንና ሁሉም ወደ ሀገራቸው እስከሚመለሱበት ጊዜ ድረስ አናርፍም ማለታቸውንም አክሏል። ከተመለሱት ልጆች ብዙዎቹ በረሃብ ተጎድተዋል፣ አስቸኳይ ሕክምናም ያስፈልጋቸዋል። ቢያንስ 22000 የሚሆኑ ባለፈው ወር በተፈጸመው ጥቃት ያዩት የጭካኔ ተግባር ያስፈራቸው ከመኖሪያቸው እንደሸሹ የቢቢሲው ዘገባ ጠቁሟል። ኩች ቦት የተባሉ ሴት ባለቤቴ በዛ ነው ዕለት ተገደዋል፣ ሁሉም ልጆችም ተጠልፈዋል። ስለሆነም በምንም አይነት ወደዛ አልመለስም እዛ ምንም ነገር ስለሌለኝ ወዴት እመለሳለሁ ብለዋል። ሌሎች በብዙ ሺህ የሚቆጠሩ መንደሮተኞችም የተሻለ ጸጥታ አለው ብለው በሚያስቡት አውራ ጎዳና አጠገብ በሚገኙ ጊዜያዊ መጠለያዎች ሰፍረዋል። ሌሎች ደግሞ ከጎረቤቶቻቸውና ዘመዶቻቸው ጋር ተጠግተዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ባለሙያዎች በሁለቱም ሀገሮች ድንበሮች አካባቢ የሚኖሩት ማህበረሰቦች ከሁለቱም መንግስታት ተገቢ ጥበቃ አይደረግላቸውም። የቀላል መሳሪያዎች ዝውውር ከፍ በማለቱም ወረራዎቹ አስከፊ እንዲሆኑ አድርጓል ማለቱን ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ዘገባ ጠቁሟል። ዋል ስትሪት ጀርናል ጋዜጣ ድረገጽ ላይ የወጣ ጽሁፍ በበኩሉ የአውሮፓ ህብረት አፍሪቃን ለማንበርከክ ሲል እንዴት እንደሚያስርባት በሚል ርዕስ ባወጣው ጽሁፍ አፍሪካውያን የጥሬ አለባ ወደ ውጭ ላኪነት ብቻ ከመወሰን የቅኝ ግዛት ወጥመድ ማምለጥ የሚፈልጉ ቢሆንም የወቅቱ የአውሮፓ ኅብረት ፖሊሲዎች ማነቆ እንደሆኑባቸው ድረገጹ ጠቅሷል። ቡናን እንደ ምሳሌ እንውሰድ ይላል ጽሁፉ። ቡና የሚያመርቱ ሀገሮች ከምርቱ የሚያገኙት ገቢ 24 ቢሊዮን ዶላር ሲሆን ቡናን አዘጋጅታ በማቅረብ ቀዳሚ ቦታ የምትይዘው ጀርመን መልሳ ወደ ውጭ በመላክ 3.8 ቢሊዮን ዶላር ታገኛለች። እዚህ ላይ የሚያሳስበው ጀርመን አጣርታ በማቅረብ የምታገኘው ጥቅም ሳይሆን አፍሪቃ ቡናውን እንደዛ አጥርታ እንዳትልክ በአፍሪቃ ህብረት የቀረጥ ገደብ የምትጠቃ መሆኗን ነው። አፍሪካ የተቆላ ቡና ብትልክ የ7.5 ከመቶ ዋጋ ለመክፈል ትገደዳለች። ስለሆነም አፍሪቃ ወደ አውሮፓ የምትልከው ጥሬ ቡና ብቻ ነው ይላል ጽሁፉ። የአውሮፓ ህብረት ፖሊሲ በእርሻም ቢሆን ምርትን በዘረመል የማሻሻል ዘዴ ዘርፍ የአፍሪቃ ሀገሮች አፍላቂነትን ያሰናክላል። የአውሮፓ ህብረት የተዳቀለና በዘረመል ተለውጦ የተሻሻለ እህልን ያለማብረት መብቱን ተጠቅሞ ለእንስሳት ምግብነት ብቻ ከውጭ ያስገባል። ይሁንና የተዳቀለ እህል ምርትን በሚመለከት ያላት የገደብ ፖሊሲ አፍሪቃን ጎድቷል ሲል ዎልስትሪት ጆርናል ድረገጽ ላይ የወጣው ጽሁፍ ተችቷል። አፍሪካ ላይ ገዳቢ ፖሊሲ የወጣው የአካባቢ ጥራትንና የሰዎችን ደህንነት ለመጠበቅ በሚል ነው። ሆኖም እስካሁን ባለው ጊዜ እንዲህ አይነቶቹን ገዳቢ ፖሊሲዎችን ለማውጣት የሚመጥን ያህል የተረጋገጠ ጉዳት የለም ሲል ጽሁፉ ያወሳል። ሞኒተር የተባለው የኡጋንዳ ጋዜጣ ድረገጽ ደግሞ ዚካ ቫይረስ ለመጀመሪያ ጊዜ አፍሪካ ውስጥ እንደታየ ዓለም አቀፍ የጤና ድርጅት ከተናገረ ወዲህ ኡጋንዳ በድንበር አካባቢዎች የምታደርገውን የበሽታ ቁጥጥር እንዳጠናከረች ዘግቧል። ዚካ ቫይረስ በአሁኑ ወቅት ኬፕ ቬርዴ ውስጥ እንደተገኘ የዓለም አቀፍ ድርጅት ገልጾ በሽታው ተስፋፍቶ አፍሪካ በር ድረስ መድረሱ እንዳሳሰበው ገልጿል። የዓለም አቀፍ ጤና አገልግሎቱ ዋና ስራ አስኪያጅ ዶክተር ጃን አሴን ዚካ ቫይረስ ብራዚል ውስጥ ከተዛመተበት ጊዜ አንስቶ ኢንቴቤ የአይሮፕላን ማረፊያ ላይ የምርመራ ተቋም እንደተመሰረተ ጠቁመዋል። ለየት ያሉ ህጻናት የወለዱ እናቶች ሁሉ ደማቸው እንደሚመረመርም ዶክተር አሰንክ ገልጸዋል። ስለ ነፍሳት ጥናትና ምርምር የሚያካሂዱ ሰዎች በየቀኑ ትንኞችን እያጠመዱ ሲያጠኑ እንደቆዩ ዶክተር ጄን አሰንክ አውስተዋል። ዚካ ቫይረስ የአንጎልን የአከርካሪ አጥንትንና የሚያገናኟቸው ነርቮችን የሚጎዳ በሽታ ሲሆን ይህ ዜና የአፍሪቃ ሀገሮች ምን ያህል ለቫይረስ የተጋለጡ መሆናቸውን ገምግመው የመከላከል ዝግጅታቸውን አቅም ከፍ ለማድረግ ይረዳቸዋል ሲሉ በአፍሪቃ የዓለም አቀፍ የጤና ድርጅት ክልላዊ ስራ አስኪያጅ ዶክተር ናትሺዲሶ ሞዩቲ አስረድተዋል። የአፍሪቃ ሀገሮች ነፍሰ ጡር ሴቶች ስለዚህ ከቫይረስ እውቀት እንዲኖራቸው ማድረግ እንዳለባቸው እንዳለባቸውና ሰዎች ከትንኝና በወሲብ እንዳይተላለፍባቸው ራሳቸውን እንዲጠብቁ ማስተማር እንዳለባቸው ዶክተር ናትሽዲሶ ሞይቲ ጠቁመዋል። ኬፕ ቨርደ ውስጥ እስካሁን ባለው ጊዜ 7000 የዚካ በሽተኞች ተብለው የሚጠረጠሩ ሰዎች እንዳሉ መነገሩን፣ 180 የሚሆኑ ነፍሰ ጡር ሴቶች ደግሞ በሽታው ይዟቸዋል ተብሎ እንደሚታመን ሞኒተር የተባለው የኡጋንዳ ጋዜጣ ድረገጽ ጠቅሷል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። ኩራትና ኩራን አድማጮች ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የመጨረሻው ቅንብር ላይ ደርሰናል። እሱም እሰጥ አገባ ይሆናል። በኢትዮጵያ የዲሞክራሲያዊ ስርዓት ግንባታ የተቃውሞ ድምፆች ሚና፣ እድሎቹና ፈተናዎቹ በሚል በሀገር ውስጥ በሚንቀሳቀሱ ተቃዋሚዎች ሚናና ኃላፊነት ዙሪያ በቅርቡ ከሁለት የፕሮግራሙ ተሳታፊዎች ጋር በተከታታይ የቀረበ ክርክር ርዕስ ነው። በዲሞክራሲያዊ ሂደት ግንባታ የዜጎችስ ድርሻ ምንድን ነው? ሌላው የቅንብሩ ትኩረት ነበር። ዛሬ በኢትዮጵያ የፍትህ ስርዓትና ህጎች ከቅርብ ጊዜዎቹ ድንገቶች አንጻር በሚል ርዕስ የተሰናዳው ክርክር ይሆናል የሚቀርበው። የክርክሩ ተሳታፊዎች አቶ እስራኤል ፈይሳ ከካልገሪ፣ ካናዳና አቶ ጸጋ ያረፈ ከፊላደልፊያ፣ ዩናይትድ ስቴትስ ይሆናሉ። የፕሮግራሙ አዘጋጅ አሉላ ከበደ ነው። ባለፈው ሳምንት ከተገታበት ይሆናል የሚጀምረው። አቶ እስራኤል፣ የአቶ ጸጋይ መከራከሪያ ገፋ አድርገን እንውሰድ። አቶ ጸጋይ በተጨባጭ ሊያስጠይቁ የሚችሉ የህግ መተላለፎች ናቸው በመንግስት በኩል የሚቀርቡትና በመቃወማቸው ወይም የተለየ ሀሳብ በመያዛቸው ብቻ አይደለም ሰዎች የሚታሰሩት ቅጣት የሚበየንባቸው ነው የሚሉት። በህጉም ስርዓት አልፈዋል፣ በዛ ውስጥም ሰርተዋል እና ከአሰራሩ ጋር ያዛምዱልን ሰዎች በመቃወማቸው ሳይሆን በፈጸሟቸው ጥፋቶች ከተበየነባቸው ህጉ ተፈጻሚነት ማግኘቱ አግባብስ አይደለም ወይ? ህግ በተደነገገው መሰረት ከተፈጸመ ችግር የለም። የሚያከራክርም ነገር የለውም። እኔም በተቻለኝ አቅም በተጻፈው ህግ መሰረት ልሰራ ነው ሞከርኩት አገር ቤት እያሉ ሁለት ነጥብ ላይ ብቻ ልንገር። ሁለት ነጥብ፣ አንደኛው እየወጡ ያሉት ህግጋት እኔ፣ እናንተ እዚህ ቁጭ ብለን የምንነጋገርን ሰዎች በህግ እንድንጠየቅ በሚያደርግ መልኩ ተቀርጿል። በተለይ የፕሬስ ህግ ተብሎ ያለው ጸረ ሙስና፣ ጸረ ግብር ተብሎ እየተጻፉ ህግጋት ማንኛውም መንገድ ላይ ያገኘኸው ሰው ያገኘኸውን ሰው ይዘህ እንድታስገባ እንድታስር ተደርጎ ነው ተስተካክሎ የተቀመጠው። ይቅርታ ጣልቃ መግባት አለብኝ። እንዴት ነው ማንኛውንም ሰው በህግ ሊያስጠይቅ የሚችሉትን የእነኝህ ህጎች አጻጻፍ? ለምሳሌ ስለ ተቃዋሚ ስለ ተናገርክ ትታሰራለህ። ስለ ተቃዋሚ ፓርቲ ወይም ደግሞ ጦርነት እያካሄደ ስላለ የሆነ ግሩፕ አሁን እኔ እናንተ እንደምንነጋገረው ስለ ተናገርክ ወይም ስለ ጻፍክ ትታሰራለህ። ፌስቡክ ላይ ኢህአዲግ ጥሩ ነገር እያደረገ አይደለም፣ እነ ከሌ ደግሞ ጥሩ እያደረጉ ነው ተብሎ ተጻፊ ነው ግፊት ቀርቦ እየተጠየቀ ያለው እና ህጉን ሰፋ አድርገው የማንንም ነፃነት ወስዶ ጥያቄ ውስጥ እንዲያስገባ ተደርጎ ነው የተቀመጠው። አንደኛ ይሄ ነው። ሁለተኛው ነጥቤ ህጉ ጤነኛ ነው ብትል ራሱ ደግሞ ማለት ነው ህጉ ጤነኛ ነው ብለህ ብትወስድ ራሱ ኢህአዲግ በህግ መስመር በህግ ባለሙያ ሰዎች እንዲጠየቁ ሳይሆን እያደረገ ያለው በደህንነት ሰዎች ወጥመድ አዘጋጅቶልህ ማስረጃ ያዘጋጅልሃል። አንተ እንደዚህ አይነት ነገር ማድረግ እኔ በተጨባጭ የማውቀውን ልንገርህ። የሰው ቤት ሄዶ ፈትሸው ምንም ነገር ሲያጡ ራሳቸው ይዞ በሄዱት ወረቀት ሰው ይዘው ያስራሉ። ይሄ ማለትም ማለት ነው አንደኛ፣ ህጉ ሰፋ ተደርጎ ማንንም እንዲያስጠይቅ ተደርጎ የተቀመጠ፣ ሁለተኛ ደግሞ ስርዓቱም መኒፑሌት ተደርጎ ማንንም ከተጠያቂነት ውጭ እንዳይሆን የፈለጉት ሰው ማለት ነው መጠየቅ እንዲችሉ ተደርጎ በአሰራር ደረጃ ፍትህ እንዳይኖር ተደርጎ ነው ያለው እና የህግ ችግር የለብንም። ፍትሄ ግን በሀገሩ የለም። አቶ ጸጋዬ እንግዲህ ያው አቶ እስራኤል ትንሽ ደምሰስ ባለ መልኩ ነው ያቀረቡት እና ትንሽ ይከብዳል። እንግዲህ የአመለካከት ጉዳይ ነው ምናልባት። እርግጥ ነው ሁላችንም እንደምናውቀው ኢትዮጵያ ውስጥ አሁን ለምሳሌ የጸረ ሽብር ጉዳይን በሚመለከት የወጣ ህግ አለ። የፕሬስን ህግ በሚመለከት ደግሞ የወጣ ህግ አለ። እኔ እንደማስተውለውና እንደምከታተለው ከሆነ ግን የኢትዮጵያ መንግስት ራሱ ስለ መንግስት መጥፎ የተናገሩ ወይም ኢህአዴግን የተቃወሙ ወይም ስለ ኢህአዴግ መጥፎ ነገር የተናገሩ ብቻ በሚለው ሰዎችን ማሰር ቢጀምር ምናልባት እስር ቤቶቹ በቂ ላይሆኑ ይችላሉ። ምክንያቱም ሁላችንም እንደምናውቀው አገር ቤትም ውስጥ ሁኖ የግድ እንኳን አሁን አጋጣሚ ሆኖ ለምሳሌ እነ ዶክተር መራራ ጉዲና ወይም እነ ልደቱ አሁን በፓርላማ የታቀፉ ባይሆኑም ነገር ግን ከውጭ ሆነውም በሚናገሯቸው ነገሮች ብንመለከት ወይም አንዳንድ ሌሎችም ሰዎች የሚጽፏቸውን ኢቨን ሪፖርተር ጋዜጣ እንኳን እዛው አገር ቤት ሆኖ ብዙ ነገር መንግስትን በሚነቅፍ ደረጃ ይጽፋል እና እንደዚህ ሚዛናዊ ቢሆን አስተያየታችን። ምክንያቱም ከውጭ ሆነን ስንመለከተው ትንሽ ነገሩን የማጋነን አይነት መልክ ይታይብናል። አገር ቤት ውስጥ ግን ወደ መቶ ሚሊዮን የሚሆን ህዝብ ያው በጣም አርጎ ላይ መቸው ይችላል ግን እየኖረበት ያለበት ሀገር ነው እና ልክ እንደ ኢመርጀንሲ አይነት ችግር እንዳለ አይነት ይመስላል። አሁን ከዚህ ውጭ ሆነን ሴታፕ እያደረገ መንግስት ሰዎችን ወደ ማሰሩ ላይ ነው የሚያዘንብለው፣ እንደዚህ ብለን ስንናገር ማለት ነው። እንደዛ አይነት ፍላጎት እንግዲህ መንግስት ስራሱ ለምን ይፈልጋል? ለምን ይኖረዋል? ምክንያቱም አስጊ ነው የሚላቸውን ነገሮች እየተከታተለ አስፈላጊ የሆነ ውሳኔ ላይ ቢደርስ ይሻላል እንጂ ዝም ብሎ ጠብጠማኝ ብሎ እንዳውጫችኝ ሰውን ሁሉ ሲበረብር የሚውል አይመስለኝም። አቶ ጸጋዬ፣ ማከራከሪያ ነጥቦች ማንሳት ግድ ይላል። በተጨባጭ በጥናቱ ተደገፉ የቀረቡትን ነው ለማከራከሪያ ማንሳው። ዓለም አቀፍ ተቋማትን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ዓመታዊ ሪፖርትን መነሻዎች በማድረግ ነው። በጋዜጠኞች ስር ቀዳሚውን ስፍራ የያዘች አገር ናት። ስለዚህ ጋዜጠኞች የሚታሰሩባት አገር ናት ብሎ ለማለት የሚያስደፍር መሰረት አለ። ባለፈው ሳምንት ሁማን ራይትስ ዋች ያወጣው ዘገባ ፍርድ ቤቶች ተቃውሞውን ለማፈኛነት እየዋሉ ነው ይላል። አቶ ጸጋዬ፣ ባለፉት ስድስት ወራት ውስጥ በኦሮሚያ በተለያዩ አካባቢዎች በተቀሰቀሰው የተቃውሞ እንቅስቃሴ ሳቢያ ሰዎች በብዛት በሺዎች የታሰሩበትን እየዘረዘረ ይገልጻል። ሌሎች ብዙ መረጃዎችም ቀርበዋል። ይሄ በእርግጥ ከተቃውሞ ጋር የተያያዘ አይደለም። ይሄ በእርግጥ ሕጉን መሰረት ያደረገ ነው። እነኚህን ጥያቄዎች ቅድም ካሉት ጋር እንዴት ማስተናገድ ይቻላል? ሁሉም ነገር እንግዲህ ያመለካከት ጉዳይ ነው። በነገራችን ላይ ሂማን ራይትስ ዋች፣ አምነስቲ ኢንተርናሽናል፣ ኦክላንድ ኢንስቲትዩት እንደዚህ አይነት ትልቅ ሬፒቴሽን ያላቸው የውጭ ድርጅቶች በአንዳንድ መልኩ ሲታይ ትኩረታቸው እንደ አጋጣሚ ሆኖ ደግሞ አሁን ኢትዮጵያ እያደረገችው ባለችው ለማደግ እየሞከረች ባለችበት ደረጃ ላይ ማለት ነው ትንሽ የሚጋጩባቸው ይመስለኛል። ምክንያቱም ምንድን ነው እነሱ ምኞታቸው እንደነ ሂማን ራይትስ ዋች ያሉት ምናልባት እንግዲህ ኢትዮጵያ ጥሩ ሁና እንድታድግ ጥሩ የዴሞክራሲ ሀገር እንድትሆን ብለው የሚያስቡ ከሆነ ከልባቸው፣ ነገር ግን ልክ እንደ በቃ እንደ አንድ የሆነ አብሻቂ ሰው አለ አደለ፣ ከኋላ እየተከተለ ምናምን እናንተ እንደምንም ተሸጋግረ ተኩሰህ ምን ብለን ያደረከው በቃ ሱሪህን ይውል ሱሪህ እንዴት እንዳጠረ ስታስጠላ ምናምን የሚል አይነት ነገር አርጌ አያቸዋለሁ። ምክንያቱም እነሱ ሙሉ ስዕሉን ለመመልከት በቂ ዝግጅትም ሆነ በቂ ፍላጎት ያላቸው አይመስለኝም። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገር እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና ቆንጂ ታየነን ሰላም ደህናደሩ አሁን የትግርኛ ቋንቋ ስርጭት ይቀጥላል።